በተለያዩ ሀገሪቱ ክፍሎች የሚካሄድን የተቃውሞ እንቅስቃሴ ተከትሎ ከታየው የጸጥታ መደፍረስ ጋር ተያይዘው ወደ የሚማሩባቸው ኮሌጆችና ዩኒቨርሲቲዎች መሄድ ተስተጓጉለው ከሰነበቱ ተማሪዎች የተወሰኑት ወደ ትምህርት ቤቶቻቸው የሚያደርጉት ጉዞ ተሳክቶ ትምህርት መጀመራቸው ተነገረ ይለናል። አንዳንዶቹ ኮሌጆችና ዩኒቨርሲቲዎች የትምህርት መግቢያ ቀኑን ሲያራዝሙ የቆዩ መሆናቸውም ተመልክቷል። እንደ ጎንደር ዩኒቨርስቲ ያሉት ለሶስት ጊዜያት ያህል የተማሪዎችን የትምህርት መጀመሪያ ጊዜ ሲያስተላልፉ፣ በመቀለ ዩኒቨርሲቲ ተማሪዎች በዚህ ሳምንት ማብቂያ መግባታቸው ተነግረዋል። የአሜሪካ ድምፅ ማምሻውን ያነጋገራቸው ተማሪዎች እስካሁን ትምህርት ያለመጀመሩንና በያሉበት የሚታየውን የጸጥታ ሁኔታ ነው ጨምሮ የገለጡት። ወለጋ ዩኒቨርስቲ ነበር። ባለፈው አመት አንደኛው አመት ተማሪ ነበር። ባለፈው አመት ስለ ፖለቲካ ምናምን ነገር ስለ ተባረርኩ። ተመልሼ መሄድ አልቻልኩም እና እኔ ደግሞ አዲስ አበባ አካባቢ መጣው ጊዜ ትናንትና ነበር። መንገዱ እስከዚህም ሰላም አይደለም። የጸጥታ ኃይሎች ብዙ ናቸው። እና በጣም በጣም አስቸጋሪ ነው መንገዱ። ወለጋ ነበርኩ። ወለጋ ላይ በጣም ብዙ የሰላም ኃይሎች በጣም ይበዛሉ በቃ። ወደ አዲስ አበባም እንደዚህ ነው። ኦሮሚያ በሙሉም እንደዚህ ነው። የኦሮሞ ተቃዋሚ ሰዎች አሉ እና እነሱ ሰላም እስከምናገኝ ምንም እንቅስቃሴ አንፈልግም እያሉ ነው። እኔ ከዩኒቨርሲቲ ስለተባረርኩ የተወለድኩት ሀገርም መንግስት ነገሮችን ላይ ስላደረገ ለሰላም ብዬ ነው ከዛ የወጣሁት። እንደሚታወቅ በኮማንድ ፖስት ነው የምመራው፣ ኢትዮጵያ ግን እኔ አሁን አምቦ ነው ያለው። ምንም የትምህርት ገበታ የሚባል ያው እስካሁን ምንም የለም። ተማሪ ያንቀሳቀስን ያው ማኪና ብቻ ነው የሚዘሩት ነው እና አሁን የትምህርት ገበታ ምናምን የለም በጭራሽ። ማለት ምን ማስተመል ጀምረን ትምህርት ግን የአምቦ ዩኒቨርሲቲ አሁን ተማሪዎች እየገቡ ነው። ያው ሪብሻ ምናምን የለም። ያው ዲሽ ኢሳትና ወይምን መጠቀም ምናምን የለም። እየቀየሩ ነው አሁን ኢሳትና ወይም መጀመሪያ ያው በሁለት አንቴና ነው የሚጠቀሙ። አሁን ግን ሁሉም ሰው በቃ አንቴናው ምናምን ነቅለዋል። ምንም የኢንፎርሜሽን ኢንተርኔትም የሁሉም ነገር አይሰራም። እዚህ ግን አንዳንድ ቦታ ብቻ የሆነ ዋይፋ ምናምን ይሰራል። እሱም በጣም ሰው እየፈራ ነው፣ ምንም መጠቀም ምናምን የለም። ለዚህ ነው ያለው። በጣም ሰው መንቀሳቀስ ያው አስቸጋሪ ነው። በጣም አምቦ ማንገድ ላይ ፖሊስና ያው መከላከያ ነው ያለው። ሰው ዝም ብሎ እስከ አስራ ሁለት ሰዓት ብቻ ነው የሚቆይ። ወደ ቤት ነው የሚኖ የምናርቅ ነው በቃ ከዚህ በኋላ እንዴት ነው የምኖረው? በዛ ነው የሚያስቡ። በየቦታው ማ አራት ላይ አካባቢ ቆይቻለሁ እዚህ ማለት ነው ያው ማንገድ ላይ ብዙ ሰው አይታይም ማለት የተማሪዎች ማለት ወረዶ ነው የሚገቡ አስቀመጣ አይቆዩም። በተያያዥ ርዕስ ዘጋቢያችን ግርማይ ገብሩ ከመቀሌ በሳምንቱ መጨረሻ ወደ ትምህርት ገበታቸው የተመለሱና አዳዲስ ተማሪዎችን አነጋግረዋል። ተማሪዎቹ ወደ መቀሌ ለመጓዝ ስጋት እንደነበረባቸው ገልጠው አሁን ያለው ሁኔታ ግን ሰላማዊ መሆኑን ነው የነገሩት። ማምሻውን ተማሪዎቹን ያነጋገረው ግርማይ ገብሩ። እስኪ አሁን ሙሉ ስምሽን ድምጽሽን ከፍ አርገሽ እስኪ ንገርኝ። ስሜ ሳምራዊት መሳፍ እንትባላለሁ። የመጣሁት አማራ ክልል ወረዳው ጠገኝ ነው። ከተማ ደግሞ ሰራቀት ትባላለች። በእውነት እኔ መጀመሪያ እግዚአብሔር ማመስገን እንፈልጋለሁ። ምክንያቱም ከዛ ስንነሳ ሁኔታዎች ሁሉ ያልተስተካከሉ ስለነበሩ በጣም ፈርተና፣ አብዛኛው ሰው እንደውም ቀሪ ነበር ሚለኝ በቃ ልቴጅ ደ እንደ ምናምን በስልክም በምንም በአካልም እንደዛ ነበር ሚለኝ። ግን እግዚአብሔር የተመሰገነ ይሁን አቀባበሉ ማረፍ ነው። በቃ ሁሉም ነገር ከጠበቅኩት በላይ ሆኖ ነው የቆየኝ። በተለይ በግቢ ጉባኤ ምናምን አቀባበል ተደርጎ ነበር። እጅግ በጣም በቃ ከህሊና በላይ ነው፣ እውነት ለመናገር ማለት ነው። እግዚአብሔር ነው የሚያውቀው። አዎ። ሳምራዊት፣ አሁን ገና ከጅምሮ ከመጣሽ ጀምሮ አሁን የታወቅሻቸው ጓደኞች አሉሽ? አዎ አሉኝ። አንዲቱ ከአዲስ አበባ የመጣሽ ናት። አንዲቱ ግን ይት እንደሆነ ብቻ ትግራይ ናት። በጣም እኔን የምትመስል ነው ያገኘው ከዶርሜናት። እኔ እንጃ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። አሁን እንዳየ ነው እንኳን ደህና መጣችሁ አቀባበል ነው እየተደረገ ያለው። ጥሩ የትምህርት ዘመን እንዲሆንልሽ ደግሞ እመኝልሻለሁ። በጣም አመሰግንሻለሁ ሰምራት፣ አመሰግናለሁ። እግዚአብሔር ስትል መልካሙ እንዳኝ ይባላለውኝ የመጣው አፋር ክልል ነው። የሶስተኛ አመት ኮምፒተር ሳይንስ ተማሪ ነኝ። መልካሙ፣ ካለው የኢትዮጵያ ሁኔታ አንጻር ስናየው በአጠቃላይ እንዴት ነው አሁን የትምህርቱ ሁኔታ አጀማመሩ? የትምህርት ሁኔታ አጀማመር በጣም ደስ የሚል ነው እንደጠበቅ ነው ሳይሆን እንዳልጠበቅ ነው ሁኖ አግኝተነዋል። ምክንያቱም እየጠበቅነው ነው የነበረ ትንሽ በሰላም ጉዳይ በቤተሰብ በመጨናነቅ ጉዳይ ነበር እያይታችሁትን እንጂ ከዚህ ደረጃ ላይ ትደርሳላችሁ የሚል ሰላም በውስጣችን ላይ አስበንና አድርገን የመጣ ነው ነገር አይደለም። ግን እንደጠበቅ ነው ሳይሆን እንዳልጠበቅ ነው ነገር አግኝተን ሁሉም በሰላምና በፍቅር ማጀማመር ላይ እንገኛለን። ከሁኔታው አንጻር ተግቶ ያልመጣ ተማሪ የምታውቀው ጓደኛ አለ? ሰግቶ የቀረ ተማሪ አላየውም። ብዙም ጓደኞቼ ጋ አብረን ነው የመጣ ነው የቀረ ተማሪም አልነበረም። ሰላም ቦታ እንዳለን ነው ከዚህ በፊት እንደዶች ቢዮታዎች ላይ ብጥብጥ እንዳለን ና ያለን ከዚህ ግን ምንም ነገር እንደሌለን ስለምናስብ እዚህ ቦታ ላይ ምንም አይነት በስጋቻ ምክንያት የቀረ ተማሪ አላየውም፣ አልሰማውም። ዛሬ ደግሞ እንኳን ደህና መጣችሁ ዝግጅት እየተካሄደ ነው እዚህ መቀለ ዩኒቨርሲቲ ና እንዴት አገኘኸው? ተማሪዎቹንስ እንዴት እየተቀበልካቸው ነው? አንተ እንግዲህ ነባር ተማሪ ስለሆንክ በመቀለ ዩኒቨርሲቲ የአዳዲስ ተማሪዎችን እንኳን ደህና መጣችሁ ፕሮግራሙ በጣም ደስ ይላል። አዲስ ተማሪዎችን የምናበረታታበት እንቀበለም በጥሩ ሁኔታ ወልካም ብለን ተቀብለናቸዋል። በዚህ ሁኔታ ቢቀጥል ደስ ይለኛል። መልካሙ እንግዲህ መልካም የትምህርት ጊዜ ይሁንልህ። በጣም ነው የማመሰግን። እሺ፣ በጣም ነው የማመሰግናለሁ። መልካም ጊዜ። ማን ልበል ሙሉ ስምሽ? ስሜ አብርህት ክርፊያል ይባላል። እሺ፣ ኬት ነው የመጣሽው? ከአድዋ። ከአድዋ? አዲስ ተማሪ ነሽ ለዩኒቨርሲቲው ለዚህ ካምፓስ አዲስ ተማሪ አይደለኝ። ታሞኝ ነበር እና ብዙ ድሮ መልቸ ብሄድ አሁን እንደ አዲስ ገባት ሁኔታው። አሁን እንግዲህ ሰላም ነው ወይ የትምህርቱ? አቀባበል እንዴት ነው? ዩኒቨርሲቲው እንዴት እየተቀበላችሁ ነው? ጥሩ ነው፣ እግዚአብሔር ይመስገን። ደህና ዩኒቨርሲቲው ከመጀመሪያ እስካሁን ጥሩ ነው። ተማሪው እኛና ሌላም ሁሉም በኩል ጥሩ ነው እየተቀባበሉት ምን አይነት የትምህርት ክፍል ውስጥ ነው ያለሽው? እኔ ሩራል ዲቨሎመንት አግሪካልቸር ኤክስቴንሽን በአግሪ ዲፓርትመንት። አብረት እንግዲህ በጣም ነው የማመሰግንሽ። መልካም የትምህርት ጊዜ ሆንልሽ። አመሰግናለሁ። ስሜ መሰረት ሶርሳ ይባላለሁ። የመጣሁት ከሻዋ ነው። ግቢ ውስጥ ኖርኩበት። የአምስተኛ ዓመት የኢንዱስትሪያል ኢንጂነሪንግ ተማሪ ነን። እንዴት ነው ትምህርት፣ እንግዲህ አዲሱ ዓመት እንዴት ይዛችሁታል? መሰረት፣ አዲሱ ዓመት በጣም ደስ በሚል ሁኔታ ነው። ከ18 ጀምሮ ነው የተያያዘው ይቅዱ ሲኒር ተማሪዎችን በመቀበል ማለት ነው። ከሃያ ሰባት ጀምሮ ደግሞ የፍሬሽ ተማሪዎች አቀባበል ነበረ። በሁለቱም በኩል አቀባበል ስናደርግ እንደውም ከየፌርማታዎች ከኤርፖርትና እንደውም ከበር እስከ ዶርማቸው ድረስ እቃቸውን በመሸከም በጣም ደስ በሚል ሁኔታ ስንቀበላቸው ነበረ። ከኛ ጋር እንደዛ ብዙም የሚያሰጋ ነገር የለንም። አሁን ስለዚህ አሁን መሰረት አንችን የሚያሳስብሽ ነገር አለ? በዘንድሮ እንዴት ነው አሁን የትምህርቱን አጀማመርሽ በግልሽ ትምህርት አጀማመር? አምስተኛ አመት እንደመሆኑ የማስ ኢንተርንሺፕ ነበርኩኝ። ፕሬዝንቴሽናችንን ጨርሰን አሁን ክላሳችን ተጀምሯል ኦልሬዲ። በጥሩ ሁኔታ ትምህርታችን እየተከታተለን ያለን። በራሴ በኩል የሚያሳስበኝ ነገር የለም፣ ግን በቤተሰብ በኩል የሚያሳስቡ ነገሮች አሉ። ለቤተሰብ ብቻ አይደለም ለጓደኞች የማስረዳቸው ነገር አለ። እንደኔ እንደኔ ማለት ነው የኢትዮጵያ መንግስትም የኢትዮጵያ ሕዝብም ሆ ብሎ ለሰላም መቆም አለበት በቃ ተቃውሞዎቹን በህጋዊ መንገድ ገልጸው በህጋዊ መንገድ ሁሉም ነገር መሰራት ያለበት ብዬ አምናለሁ። በብጥብጥ የሚመጣ ነገር የለም። አሁንም ያለቁት ህዝቦች በጣም ጥልቅ ሐዘን ነው የተሰማን። አሁንም ግን አንድም ሰው ሳይሞትብን ሰላም ባለው ሁኔታ ሁላችንም ችግሮችን ቢፈታ ነው መልካም የትምህርት ጊዜ እንዲሆንልሽ እመኝልሻለሁ። እኔም በጣም አመሰግናለን ጊዜ